እስር ላይ የሚገኙት የሙስሊሙ ህብረተሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት አራት አባላት በ15 ቀናት ውስጥ ሊያገኙት ይገባ የነበረው የይግባኝ ውሳኔ ግልባጭ ሳይሰጣቸው ሁለት ዓመት መቆጠሩን ጠበቃቸው ለአሜሪካ ድምፅ ተናግረዋል። ጠበቃቸው ወይዘሮ አዲስ መሐመድ እንደሚሉት በፍርዱ ላይ ይግባኝ ለመጠየቅ የሚያስችለውን የውሳኔ ግልባጭ ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ተናግረዋል። በተደጋጋሚ ለይግባኝ የቀረቡ ሰነዶች ጠፍተዋል እንደሚባሉ ማስረድተዋል። ወይዘሮ አዲስ መሐመድን ጽዮን ግርማ አነጋግራለች። ወይዘሮ አዲስ መሐመድ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ከሙስሊም መፍትሄ አፈላላጊ ኮሚቴ ተከሳሽ ጠበቆች መካከል አንዷ ኖት ና እንደሚታወሰው የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ሰላሳ አንድ በእስር ላይ ነበሩ። አሁን ከዛ ውስጥ በተለያየ ጊዜ ሲፈቱ ቆይተው አራት እስረኞች በእስር ላይ ይገኛሉ። የነዚህ እስረኞች የውሳኔ ጉዳይን በተመለከተ ውሳኔ ከተወሰነ በኋላ ይግባኝ ለማለት የይግባኝ ውሳኔ ግልባጭ ሳታገኙ ከሁለት ዓመት በላይ መቆየታችሁ ተሰምቷል። ና እስቲ ይህን በተመለከተ ማብራሪያ እንዲሰጡን ነው የጋበዝኖት ና በመጀመሪያ አሁን ስር ላይ የቀሩት አራቱ እነማን ናቸው? በምን ምክንያት ነው የነሱ ጉዳይ እየተጓተተው እሱን ከማብራራት ይጀምሩልን። እሺ፣ አመሰግናለሁ። አሁን በስር ላይ የሚገኙት አራቱ ተከሳሾች አህመዲን ጀበል፣ አህመድ ሙስጠፋ፣ መሐመድ አባተ እና ካሊድ ኢብራሂም ናቸው። በምን ምክንያት ነው የነሱ ጉዳይ ወደኋላ የቀረው? እንግዲህ ማለት ምክንያቱን እኛም አናውቅም። ያው ግልጽ አይደለም። የተወሰኑት በመቶ በመጀመሪያ ዙሪ የተወሰኑትም ይሄ እስከ ማንድን ምክንያት በማድረግ ሲፈቱ ከዚህ ውስጥ አራቱ ተከሳሾች ሳይፈቱ እስካሁንም በስር ላይ ነው ያሉት። ውሳኔው የተወሰነው በሁለት ሺህ ሰባት ከሐምሌ ሀያ ሁለት እስከ ሐምሌ ሀያ ሰባት ድረስ ነበረው ፍርዱ የተነበበው። እኛ በጉዳዩ ላይ ቅሬታ ያለ መሆኑን በሐምሌ ሀያ ዘጠኝ ሁለት ሺ ሰባት ዓመተ ምሕረት አመልክተናል። እስካሁን ግን ውሳኔው ግልባጩ ተሰጡን ይግባኝ ማዘጋጀት አልቻልንም ነበር። አሁን አንድ ወር አካባቢ በፊት ውሳኔውን ግልባጩ ሰጡን። እሱም ቢሆን የተሟላ አይደለም። የተሰጠን ውሳኔ ግልባጭ እስካሁንም እየተመላለሰ ነው ያለው። ገና ሰጥተውን ወደ ጠቅላይ ፍርድ ቤት ወስደነው ነበረ። ነገር ግን የሄደው እየተሟላ አይደለም ተብሎ ተመለሰ እና አሟልተን ልካለን ብለው ነበር። ነገር ግን መሟላት አልቻለም ማለት በተለያየ ምክንያት ነው። እንግዲህ ወይዘሮ አዲስ እንግዲህ ብዙ ጊዜ የይግባኝ ውሳኔ ግልባጭ በአስራ አምስት ቀን ውስጥ ፍርዱ ለተፈረደለት ሰው በጠበቃማ አማካኝነት ግለሰቡን በውጭ ሆነው የሚከራከር ከሆነ ይሰጣል ና ምክንያቱም ነግሯችኋል ፍርድ ቤቱ በዚህ በአስራ አምስት ቀን ውስጥ ያልሰጠበትን ምንድን ነው፣ ለእኛ በቂ ነው ብለን አናምንም። ሲሰጡን የነበረው ምክንያት ማለት ነው። ምንድን የጀመሪያው ወደ ሁለት መቶ ሰባ አካባቢ በእጅ የተጻፈ ነው ፍርዱ ማለት ነው። እንደሱ ስለነበረ ይህንን ኮምፒውተር ተገልብጦ እስከሚሰጥ ተብሎ ኦልሞስት አንድ አመት ምናምን ወስዷል። የዳኞችን የእጅ ጽሁፍ አንሰጥም በሚል ምክንያት ማለት ነው። ልክ እሱ ተጽፎ ተገልብጦ አልቋል ከተባለ በኋላ ደግሞ ዳኞች ረፍት ላይ በመሆናቸው ምክንያት የሚፈርም ሰው የለም፣ ወደ ኮምፒውተር የተገለበጠው፣ እንደዚህ እየተባለ አንድ አመት ከስድስት ወር ከሰባት ወር አካባቢ ወሰደ። በኮምፒውተር የተገለበጠው ፍርድ ይዘቱ ሲነበብ ትክክል አይደለም ብዙ ሚስ የተደረገ ነገር አለው ተብሎ እንደገና የዳኞቹን የእጅ ጽሁፍ ስጧቸው ተብለናል። ለብነው ያሉ እሺ፣ እሱንም ስጡን ብለን እሱን ለማሟላት ደግሞ ፎቶኮፒ የለንም ይሉናል። ብዙ ነው፣ ወደ አስር ሺህ አካባቢ ገጽ ይሆናል ብዛቱ ክርክሩ ላይ የነበረው እንትኑ ማለት ነው፣ የአቃቢ ህገንም የእኛንም ጨምሮ ፎቶኮፒ የለንም፣ ሰራተኞቹ ረፍት ወጥተዋል፣ ቀለም ጨርሰናል፣ እነዚህ የሚሉ ምክንያቶች ናቸው። በእኛ ረገድ እግዞት አድርገናል ማለት ኃላፊዎቹ ጋር በተደጋጋሚ እንገባለን፣ አልተፈጠኑ ያ ሬጅስትራር እንገባለን እንደዚህ እንደዚህ አይነት ምክንያቶች ነው ሲሰጡን የነበረው። በመካከሉም ደግሞ እንግዲህ መዝገብ ቤት ምናምን ሲቀያየር የተወሰነ ነገር ማግኘት አልቻሉም። የተወሰነ ነገር ማግኘት አልቻሉም ማለት እንትኖቹን የተወሰነ ነገር ማግኘት አልቻሉም ማለት ምን ማለት ነው ከሰነዶቹ ውስጥ መዝገቡ አካል ከሆኑ ሰነዶች ውስጥ ማግኘት አልቻሉም። ሩ መዝገብ ቤቶች ና ምናምን ሲቀያየሩ ዝም ብለው የቀን ሰራተኛ ተቀጥሮ ነው መሰለኝ አንድ ቦታ ያጠቃቅሟቸው። በዛ የተነሳ መዝገቦችን ማግኘት ተቸግረው የሄጄ የተወሰነ እኔም የመረጥኩበት አጋጣሚ አለ። ወይዘሮ አዲስ አሁን እንደነገሩኝ እዚህ አይነት ሰነዶቹ ፎቶኮፒ ማሽን የለንም ወይም ደግሞ የእጅ ጽሁፎቹን በስነ ስርአት ገልብጦ በሰአቱ የሚያደርስ የለም የሚል በተለያየ ምክንያት መቆየቱ ነው። ይህ በመቆየቱ የእርስዎ ደንበኞች ያጡት ነገር ምንድን ነው? ይሄ በመሆ ሁሉ ፍትህ እንዳናገኝ ይሆነናላ። ደንበኞቼ ህመም አለባቸው፣ ህመም ታማዋል፣ ህክምና ይታከሙ። እንኳን መዝገብ ቢኖረን እኮ በተገቢው መንገድ አቤቱታችን እንኳን አቅርበን ጉዳያችን ይታያል። በይግባኙም ደግሞ ልባት ልናገኝና መፍትሄ ልናገኝ የምንችልበት አግባብ ነው የነበረው። አሁን እኮ ሁለት ዓመት ከስድስት ወርና ከዛ በላይ ሆኖታል መዝገቡ። አሁን ማለት ፋይናሊ መዝገቡን አጠቃለው በቃ የሆነ የተወሰነ ነገር አለቀልን ብለው ያሉን አንድ አካባቢ ነው። ነሐሴ አንድም ሄደን ስናየው ብይኖቹ የሉም። ፍርድ ቤቱ ለክርክሩ አስፈላጊ የሆኑ ብይኖች ምናምን አልተካተቱ እነሱ እንዲካተቱ እነዚህ እነዚህ አልተሟሉም ብለን መለከትን በድጋሚ አሁን መስከረም ዘጠኝ አካባቢ መሰለኝ፣ ጡን ሰታውን እሱም ጠቅላይ ፍርድ ቤት ይዘን ሄድን። ጠቅላይ ፍርድ ቤት አዩት እነሱም ጋር እንዲህ ሁለት ሳምንት ሶስት ሳምንት ካዩ በኋላ አልተሟላም ብለው መለሱ። ተሟላም ተብሎ ተመልሰናል ብለን ስንሰጣቸው እናሟላለን አሉ። ግን አልቻሉም። ማሟላት ስለማንችል ብላችሁ መግለጫ ጻፉና ይላኩልን፣ በዚህ መንገድ ከሆነ ብቻ ነው ልናስተናገዳችሁ ምንችል ተባልን። መግለጫ ጽፋችሁ ይላኩልን አልን። መግለጫ ተጽፎ ተላከ። መግለጫ ተጽፎ ሲላክ ለጉዳይ ዋና ዋና ናቸው ኤክስቻርጅ ብይኖቹ፣ ፍርዱ ምናምን ብቻ ነው የሄደው። እሱም ሄዶ ከጠቅላይ ፍርድ ቤት ደውለው ከአራቱ ተከሳሾች የካሊድ ጎላላሉ። የካሊድን ለማሟላት እዚህ ከፍተኛ መጥቼ የነበረ ከፍተኛ ደግሞ ሰራተኞቹ ስልጠና ላይ ነው ያሉት ነገ ነው የሚጨርሱት። ስለዚህ እነሱ መጠበቅ ስላለብን ይሄ በመሆኑ ምክንያት ስትታተን ነው ያለ ነው። ጉዳያችን ቢታይ ኖሮ ደንበኞቼ በነጻ ይወጣሉ ብዬ ነው የምገምተው። በእኔ እንትን ያለን ማስረጃ በጣም ኮንክሪት ነው፣ ስላልታየልን ነው። ስለዚህ ይሄ በመሆኑ ፍትሕ አጥተናል ነው እያልካለ። ይሄ ጉዳይ በንጥልጥል ላይ በመሆኑ ምክንያት የእርሶ ደንበኞች ፍርድ ቤት እየቀረቡ አይደለም። አሁን አይቀርቡ መዝገቡ አልተከፈተማ። መዝገቡ እኮ ይሄ አልተሟላም፣ ይሄ ነው እየተባለ እየተመላለሰ ነው ያለው። በዚህ ምክንያት ፍርድ ቤት አይቀርቡም ደንበኞቼ። የተከፈተ መዝገብ ከሌለ ደግሞ እያንዳንዱን የሚደርስባቸውን አስተዳደራዊ በደል በማረሚያ ቤት ሊሆን ይችላል፣ ከሕክምና ጋር የተያያዘ ሊሆን ይችላል። ኤኒቲንግ ማቅረብ ፕሮፐርሊ ማቅረብ አልቻልም። ከማረሚያ ቤት ጋር የተያያዘ በደል ሳለባቸው ናቸው። አሁን የእርስዎ ደንበኞች? አዎ። በተለያየ ጊዜ ለተለያዩ ይመለከታል ለሚሉት ሁሉ ተቋማት እናመለክታለን። ያው ብዙ መፍትሄ አላገኘንም፣ እንጂ ከቤተሰብ ጉብኝት ጋር በተያያዘ ሰዓቱን በተመለከተ ሕክምናን በተመለከተ በተለያየ ጊዜ የተለያዩ አቤቱታዎችን እናቀርባለን። ማረሚያ ቤት ኮሚሽነር ድረስ ያቀረብንባቸው አጋጣሚዎች አሉ። ስለዚህ አሁን ምንድን ነው የምትጠብቁት? ከዚህ በኋላ ምንም አማራጭ የለንም። ይሄንን ሚሉንን አሟልተን መዝገቡን ከማስከፈት የዘለለ ሌላ አማራጭ የለንም። ደንበኞቻችን እስር ላይ ነው ያሉት። ልንተወው ወይ አንፈልገውም ብለን ልንተወው የምንችል ነገር አይደለም። አንደኛ ክርክሩ ፕሮፐር በሆነ መንገድ አልታየም። ይሄ እንዲታይ እንፈልጋለን። ሁለተኛ አሉን የምንላቸውን ማ ቤተሰቦች ለማቅረብ ይሄን መዝገብ ማስከፈት አለብን። ስለዚህ ይሄን አሟሉ ሲሉን፣ እሺ እዚህ እንሄዳለን እንመለሳለን፣ እዛ ሂዱ ሲሉን፣ እዛ እንሄዳለን። በቃ እንደዚህ እያልን ያለን። እንደዚህ እያላችሁ እንግዲህ ሁለት አመት ከስድስት ወር አካባቢ ተቆጥሯል እያሉኝ ነው። በሀያ ሰባት ነው ውሳኔ የተወሰነው። በአስራ አምስት ቀን ውስጥ መጠየቅ አለብን እኛ በሀያ ዘጠኝ አስራ አንድ ሁለት ሰባት አመተ ምህረት ነው ቅሬታ አለን እና ተገልጦ የተሰጠን ብለን እየጠየቅን ነው። ስለዚህ እስካሁን አልተሰጣችሁም። እንደው እርስዎ ጠበቃዎትና እንዳሉት መመሪያውም በአስራ አምስት ቀን ውስጥ ግን በ15 ቀን ውስጥ ይላል። እንደው ከዚህ ውጭ ያሉ ሌላ ጉዳዮች በምን ያህል ጊዜ ተሟልተው መዝገቦቹ ይከፈታሉ? ከእርስዎ ደንበኞች ውጭ ያለው አብዛኛዎቹ ጊዜውን ጠብቀው ነው የሚከፈቱት። አብዛኛዎቹ መዝገቦች እኔ አሁን ኔ የምሳተፍባቸው ብዙ መዝገቦች ጊዜውን ጠብቀው የሚከፈቱ ናቸው። አልፎ አልፎ እንደዚህ በጣም ትንሽ በዛ ያለ የሚጻፍ ነገር ምናምን ያላቸው ሲሆኑ ምናልባት እንዲሁ ሁለት ወርም ሶስት ወርም ምናምን እንደ እንትኖቹ ሰፊነት ምናምን ሊወስዱ ይችላሉ። ግን እንደዚህ ሁለት አመት ከምናምን ጉዳይ ፍርድ ቤት ሳይቀርብ እንደዚህ አይነት ኬዝ እኔ ዘቅም ለመጀመሪያ ጊዜ ነው። እሺ፣ በጣም እናመሰግናለን። ሙስሊም መፍትሄ አፈላላጊ ኮሚቴዎች ጠበቃ ወይዘሮ አዲስ መሀመድ ለሰጡ ማብራሪያ እግዜር ይስጥልን። እኔም አመሰግናለሁ። ታንኪዩ ላሽ